ሰላም ለናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ አብራችሁን ስለምታሹ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በድምፅና በምስል ቅንብሩ ደግሞ ኤልያስ አስማረ። ዛሬ ምሽት አብረናችሁ እንቆያለን። የምሽቱን ዘለግ ያለ ጊዜ የሚወስደው ውይይት ነው። የዛሬውን የውይይት ርዕስና በውይይቱ ላይ የሚሳተፉ እንግዶችን ተመልሻ አስታውቃቸዋለሁ። ውጭ ሀገራት የሚኖሩ ኢትዮጵያውያን የተለያዩ ሰው ሰራሽና ተፈጥሯዊ ችግሮች የተጋረጡባት ትውልድ ሀገራቸውን ለመርዳት ተቋማትን መስርተው በመንቀሳቀስ ላይ ይገኛሉ። ዛሬም የማስተዋውቃቸው ተቋም ከተመሰረተ አጭር ዕድሜ ቢኖረውም በሕክምናው ዘርፍ በዘረጋቸው የበጎ ፍቃድ መርሃ ግብሮች የብዙ ኢትዮጵያንን ሕይወት መታደግ የቻለ ተቋም ነው። መጠሪያው የኢትዮጵያ ኦርቶዶክስ ተዋሕዶ የሕክምና ማህበር ይባላል። ስለ ማህበሩ የእስካሁን እንቅስቃሴዎችና የወደፊት ግብ ለማወቅ የማህበሩን አመራሮች በእንግድነት ጋብዣለሁ። እንግዶቼ የማህበሩ ፕሬዚደንት ዶክተር ያሬድ ተረፈና ምክትል ፕሬዚደንት ዶክተር ግሩም ከተማ ፈይሳ ናቸው። እንግዶቼ እንኳን ወደ ውይይቱ በሰላም መጣችሁ። በእጅጉ እናመሰግናለን። እኛም ከዶክተር ያሬድ እንጀምር። ዶክተር ያሬድ ይህንን ማህበር ለማቋቋም ምክንያት የሆኗችሁ ገፊ ምክንያቶች ምንድን ናቸው? የተወሰኑትን እስቲ ባጭሩ ይንገሩን። እግዚአብሔር ይስጥልኝ በቅድሚያ ቪኦኤ ለዚህ ቃለ መጠይቅ የጋበዛችሁን የኢትዮጵያ ኦርቶዶክስ ተዋህዶ ህክምና ማህበር እንዲመሰረት ምክንያት ከሆኑት ብዙ ምክንያቶች ውስጥ ዋናዎቹ አንደኛው በጤናው ዘርፍ ያለው ክፍተት ነው ሀገራችን በኢትዮጵያ በጤናው ዘርፍ ብዙ ክፍተቶች አሉ ሁሉም የህብረተሰባችን ክፍሎች የጤና አገልግሎት እኩል ተጠቃሚ አለመሆንና የሰው ልጅ ሊያገኘው የሚገባውን የጤና አገልግሎት ማዳረስ ባለመቻሉ ያንን ክፍተት ለመሙላት ታስቦ የተመሰረተ ማህበር ነው። በጣም አመሰግናለሁ። ወደ ዶክተር ግሩም ልመለስ እና ዶክተር ግሩም ከተመሰረተ ጥቂት አመታት ጥቂት ጊዜያት ቢሆኑትም ይሄ ማህበር የተለያዩ እንቅስቃሴዎችን ማድረጉ ከተለያዩ ሪፖርቶችና ከተለያዩ የማህበራዊ ገጾች ላይ ማየት ችለናል። የተወሰኑትን ተግባራት እስቲ ለአድማጮቻችን ለተመልካቾቻችን ይንገሩልን። እሺ፣ እኔም የአሜሪካ ድምፅ ሬዲዮ ስለጋበዛችሁን በእግዚአብሔር ስም ላመሰግን እወዳለሁ። እንግዲህ የተከናወኑትን እንቅስቃሴዎችን ከመናገራችን በፊት ማህበሩ ያላ ያለውን ዓላማዎች መመልከቱ እጅግ በጣም ጠቃሚ ነው። ከዓላማዎቹ ዘፈ ብዙ ዓላማዎች አሉ። ጥቂቶችን ለመጥቀስ ንቃተ ጤናን ለማሳደግ በተለይ በፐብሊኩ ወይም በህብረተሰባችን እና በጤናው መካከል ያለው ክፍተት በማስተማር በህልዝ ኤዱኬሽን ህልዝ ሊትራሲውን በማሳደግ ለውጥ ማምጣት ከዛም አልፎ ሕክምና ለማግኘት አቅም የሌላቸው እና የጤና አገልግሎት ተደራሽ ያልሆኑ ቦታዎች ሙያዊ ፍቅር፣ አክሮትና ክስና የተሞላ የህክምና አገልግሎትን እድሜ፣ ጾታ፣ ብሄር፣ ሃይማኖትና የኑሮ ደረጃን ሳይለይ እንዲያገኙ ማድረግ ይኸውም የተለያዩ የህክምና ተልእኮችን ወይም ሜዲካል ሚሽኖችን በማመቻቸት በሜዲካል ቀዶ ጥገና የአይን፣ ጥርስና በአእምሮ በፕለመንታል ካውንስሊንግ ስራዎች ተደራሽ እንዲሆን እያደረገ ነው። ከሁሉም በላይ ደግሞ የጤና ባለሙያው አቅም ለማጎልበት የተለያዩ ስልጠናዎችን በማዘጋጀት የአቅም ግንባታ ስራዎችን እየሰራ ይገኛል። በኔትወርኪንግ ከተቋማት ከተለያዩ መንግስታዊና መንግስታዊ ካልሆኑ ተቋማት ጋር ትስስርን በመፍጠር በዓለም ላይ የሚገኙ ኢትዮጵያውያን ትውልደ ኢትዮጵያውያን የጤና ባለሙያዎች እርስ በርሳቸው የሚተዋወቁበትን የሚመካከሩበትንና የሚተጋገፉበትን ትስስር በመፍጠርም ወይም ደግሞ ኔትወርክን በመፍጠር የተለያዩ ተግባራትም እያከናወነ ነው። እንግዲህ እነኚህ ጥቂቶች አላማዎቹ ናቸው። ወቅት ባለፈው አንድ አመት የተሰሩ ስራዎችን ለመዳሰስ ያህል ኮቪድ አስራ ዘጠኝ መከላከል ዙሪያ የተሰሩ መረጃዎችን በመስጠት ንቃተ ጤናን በማሳደግ በኮቪድ ናይንቲን መከላከል ዙሪያ ይውጭ የውይይት መድረኮችን በማዘጋጀት የግል መከላከያ አልባሳት ወደ ኢትዮጵያ በመላክ ለጤና ሚኒስቴር ወደ ሀያ ሰባት ሺ አምስት መቶ ዶላር የሚቀመጥ ግብዓትን ልኳል። ከዚህ ባሻገር እንግዲህ በተፈጥሮም ሰው ሰራሽ በሆኑ አደጋዎች በሚከሰቱበት ጊዜ የጤናውም ሴክተር እጅግ በጣም ይጎዳል። በተለይ ባለፉት ጤት አመታት ብዙ እንግዲህ ወገኖቻችን የጤናን አገልግሎት ለማግኘት እጅግ በጣም አስቸጋሪ የተወሳሰበ ጊዜዎች የተፈጠሩበት ነው ይህንንም ለመታደግ የተለያዩ ተግባራትን ከቀያቸው ለተፈነቀሉ ወገኖቻችን ወይም ኢንተርናሊ ዲስፕስ ፐርሰን ለምንላቸው አምስት የተለያዩ የህክምና ጉዞዎችን ሜዲካል ሚሽኖችን አድርጓል። ይኸውም የአይን ህክምና፣ የውስጥ ደዌ፣ ህጻናትን በስነ አእምሮ ጤና የተለያዩ ወደ መቶ አርባ ዘጠኝ ነጻ ህክምና አገልግሎት ተጠቃሚ እንዲሆኑ አድርጓል። ሶስት ሺ ሶስት መቶ ስልሳ ካርቶን አልሚ ምግብ አካፍሏል። መቶ ኩንታል ተለግሷል። ቦታዎቹን ስናያቸው እዲህ ቦታዎቹ የተለዩት ሆትስፖት ተብለው አይደንቲፋይ እየተደረጉ ጤና ሚኒስቴር እየተረጋገጡ ቦታዎች ናቸው እንደ ደሴ፣ ደብረ ብርሃን፣ አፋር እንዲሁም ወልዲያ ሰቆጣና ዝቋላ ነው። በዚህም አገልግሎት እጅግ በጣም መሳካል እኔም ለሀገሬ በሀምፕተን ሮድ ቨርጂኒያ የኢትዮጵያውያን መረዳጃ ማህበር ጉል የሆነ አስተዋጽኦ አድርጓል። እንዲሁም በአጋጣሚ ብዙ ለኮሚኒቲያችን የሚሰሩ በአለም ላይ ላሉ ኮሚኒቲ ሰርቪስ ጥሪ ማቀርበው እንዲህ አይነት የሙያዊ ማህበርን በመደገፍ ለህብረተሰባችን በተለይ በጤናው ዘርፍ ተደራሽው ስራዎችን እንዲሰሩ የማድረግ ስራን እንዲያበረታቱን በዚህ አጋጣሚ ደው በመጥቀስ ሞክራለሁ። ግን ከዛም ባለፈ የጤና አክሰስ ማግኘት የማይችሉ በተለይ በገዳማት አካባቢ የሚኖሩ ወገኖቻችን አባቶቻችን ሶስት ትልልቅ የሕክምና ጉዞዎች ተካሂደዋል። ይህም በደብረ ሊባኖስ ሀሳብ የተደረጉ ናቸው። በጣም የተሳካ እና ወደ መቶ ሰባት ዘርፍ የተወጣቱ የጤና ባለሙያዎች የተሳተፉት ና አምስት መቶ ዶክተር ግሩም በጣም አመሰግናለሁ። ቅርታ ስላቋረጥኩ ወደኋላ ላይ መለስ ብለን ሌሎች ተግባራትንም ማነሳሳታችን አይቀርም። እንደው እዚህ ጋር አንድ ጥያቄ ለዶክተር ያሬድም ለማቅረብ ፈልጌ ነው። ዶክተር ያሬድ ወደ አንተ ልመለስና መሰል እንቅስቃሴዎች ከፍተኛ የሆነ የባለሙያ የገንዘብ እና የቁሳቁስ ድጋፍ የሚፈልጉ አይነት ናቸው። ስራችሁን ለማከናወን የሚያስፈልጉ ድጋፎችን በምን መልኩ ነው የምታገኙት? በጎ ፈቃደኞችንስ በምን መልኩ ነው የምታሳምኗቸው? እንዲህ ያለ የራሱ ድካምና የራሱ ውጪ ባለው ስራ ውስጥ እንዲሳተፉ። በጣም ጥሩ። ማህበሩ ያው ዓለም አቀፋዊ ማህበር እንደመሆኑ መጠን በዓለማችን የተለያዩ ሀገሮች ተበትነው የሚኖሩ ኢትዮጵያውያንም ትውልደ ኢትዮጵያውያንም እንዲሁም ሌሎችም ዜጎችም ማህበሩን የሚያግዙ አባላት አሉት። እነዚህ አባላት የማህበሩ ዋና የድጋፍ ምንጮች ናቸው። ስለዚህ ቮለንተሪ አገልግሎት የሚሰጡ ባለሙያዎችን በኢትዮጵያም ከኢትዮጵያ ውጭም ያሉ የጤና ባለሙያዎችን ማህበሩ ባለው ኔትወርኪንግ በመጠቀም እነዛን አባላት የማስተባበር ትልቅ አጋጣሚ እድል ፈጥሮልናል። እዚህ በሺዎች እና ከዛ በላይ የሚቆጠሩ የጤና ባለሙያዎችን ሞቢላይዝ ማድረግ ማስተባበር የምንችልበት አቅሙ አለን። ያን በመጠቀም በዲያስፖራ ኮሚኒቲም በውጭ ሀገር ያሉትንም ሀገር ቤት ያሉትንም ህብረት በመፍጠር ኔትወርክን በመፍጠር ስራዎች እንዲሰሩ በዛ መልኩ እናስተባብራለን። የፋይናንስ ምንጭ እንደተመለከተ ማህበሩ ያው ነን ፕሮፊት ኦርጋናይዜሽን እንደመሆኑ መጠን የፋይናንስ ምንጮቹን ከለጋሽ እና እንደዚህ እርዳታ ከሚሰጡ ግለሰቦች እና እንዲሁ ከአንዳንድ ድርጅቶች ለማግኘት ይሞክራል። አባላት የሚያቀርቧቸው ለማህበሩ የሚሰጡት ድጋፍ ይኖራል። ከአባላት የሚገኝ አስተዋጽኦ እንዲሁም ከተለያዩ ኮሚኒቲዎች ስራችንን ለመደገፍ በስራችን ንቁ ተሳትፎ ለማድረግ የሚደግፉን የተለያዩ ኮሚኒቲዎች አሉ። ቅድም ዶክተር ግሩም እንደጠቀሰው በሃምተን ሮድስ ቨርጂኒያ የሚገኙ የኢትዮጵያውያን መረዳጃ ማህበር እንዲሁም በተለያዩ ኮሚኒቲዎች የሚገኙ ተመሳሳይ እንደዚህ የኢትዮጵያውያን ኮሚኒቲዎች ማህበራችን በተለያየ መልኩ በገንዘብም፣ በማቴሪያልም በመደገፍ ላይ ይገኛሉ እንዲሁም በአይነት ብዙ አይነት ግብአቶችን እናሰባስባለን። ዶኔሽኖችን እናገኛለን። በቅርቡም ሜድዊሽ ኢንተርናሽናል ከሚባል አንድ አለም አቀፋዊ ድርጅት ወደ ሁለት መቶ ሀምሳ ሺ ዶላር የሚገመቱ የሕክምና መሳሪያዎችን እና ግብአቶችን በቅርቡ ተረክበናል። ያንንም ወደ ኢትዮጵያ ማንቀሳቀስ ስራ ላይ እንገኛለን። ስለዚህ በአጠቃላይ ፋይናንስ ምንጫችን ከአባላት፣ ከድጋፍ ሰጪ ድርጅቶች እና ስራችንን ከሚደግፉ ቅን ኢትዮጵያውያንና ኢትዮጵያውያንም ካልሆኑ የህብረተሰባችን ክፍሎች ነው ማለት ነው እ በጣም አመሰግናለሁ ዶክተር ግሩም ወደ አንተ ልመለስና እንግዲህ እንደዚህ ያለ በርካታ በሺዎች የሚቆጠሩ ኢትዮጵያውያንን የደገፈ ስራ ስታከናውኑ አንዳንድ የተለያዩ ፈተናዎች፣ ተግዳሮቶች መግጠማቸው አይቀርም ብዬ አስባለሁ። በእስካሁኑ ዘመቻችሁ ውስጥ የገጠሟችሁ ተግዳሮቶች ምንድን ናቸው? በምንስ መልኩ ፈታችኋቸው የሚለውን አጠር አድርገህ ብታጋራን። በጣም ጥሩ ጥያቄ ነው። እንደ ሜዲካል አሶሲሽን የራሱ የሆኑ ተግዳሮቶች ይኖሩናል። በተለይ እንግዲህ ከጥሩ ጎኑ ነው መጀመሪያው። የኢትዮጵያ ኦርቶዶክስ ተዋሕዶ የሕክምና ማህበር ጠንካራ የሆነ የቮለንተሪ ሰርቪስ የሚሰጡ በፈቃደኝነት የሚያገለግሉ ብዙ ጤና ባለሙያዎችም ጤና ባለሙያ ሰዎችም በዓለም ላይ ያሉ በተለይ ኢትዮጵያ ውስጥ ያለው ቲም እጅግ በጣም ጠራ ብዙ ስራዎችን እጅግ በተወሳሰበ ኤንቫይሮመንት ብዙ ስራዎችን እየሰራ ያለ ነው እና ተግዳሮቶች አርጌ የማየው እንዲህ አይነት ግዙፍ የሆነ ስራ ሲሰራ የሁላችንም ርብርቦች ይጠይቃል እና ለኢትዮጵያ ትውልድ ኢትዮጵያንም ባሉ ላይ ላሉ ጤና ባለሙያዎችም ላልሆኑትም የማህበሩ አባላት በመሆን በእውቀታቸው፣ በገንዘባቸው የመደገፉ ሁኔታ እንዲቀጥሉበት ነው ሜምበርሺፕ ሪክሩትመንት ላይ ብዙ ስራዎችን እየሰራን ነው። ብዙ ሰዎችም የምንሰራውን ስራዎች እጅግ በጣም እየተረዱትና አጋሮችም እየሆኑ ነው እና የሜምበርሺፕ ሪክሪትመንት ስራዎች ላይ ብዙ ስራዎች መስፋት እንዳለብን ነው። ሌላው እ በምንሄድበት ቦታ ሁሉ ብዙ ማህበረሰብ አካላት ያው ትብብራቸው እንደቀጠለ ነው። እና ያን ያህል ልናገሩ የምችለው ቻሌንጅ በምናደርጋቸው ሚሽኖች መንግስታዊና መንግስት ያሉ ተቋማት ተባበሩናል፣ ህብረተሰቡ ተባበረናል። እና ው እንደ ቻሌንጆች አድርጌ እስካሁን ድረስ ብዙ አድርጌ ልናገረው የምችለው ነገር ባይኖርም ግን በቀጣይነት ብዙ ብዙ ስራዎችን በአንድነት መስራት የምንችላቸው ጉዳዮች ስለሚኖሩ በጤናው ዘር ሁላችንም እንደው ጥሪ ማቀብ ፈልገው ሁሉም ሰው እንዲተባበረን እና የዚህ በጎ ስራ አካል እንዲሆን እንደው ጥሪ እናስተላልፋለሁ። በጣም አመሰግናለሁ። ዶክተር ያሬድ ወደ አንተ ልመለስና እንግዲህ ማህበሩ በአንድ አመት ውስጥ እንደነዚህ ያሉ ተግባራትን ፈጽመዋል። በብዙ ሺህ የሚቆጠሩ ኢትዮጵያንን ህይወትም ለመታደግ ችለዋል። በመጪ አመታት፣ ዕድሜያችሁም ጊዜያችሁም በአጠቃላይ የሙያ ልምዳችሁም እያደገ በሚመጡባቸው ጥቂት አመታት ልሰሩ የምታስቧቸው ጉዳዮች ምን እንደሆኑ ጠቅለል አድርገህ ንገረን። እሺ፣ በሚቀጥሉት ጊዜያት በሚቀጥለውም በአጭር ጊዜ በመካከለኛና በረጅም ጊዜ ዕቅድ ብለን ያስቀመጥናቸው ማህበሩ ሊሰራቸው ያሰባቸው ተግባራቶች አሉ። ወደፊት ልንሰራቸው ካሰብናቸው ተግባራት ውስጥ ቅድሚያ የምንሰጠው አንደኛው በወቅቱ ባሉ በኢትዮጵያ ወቅታዊ ችግር ምክንያት የፈረሱ የጤና ተቋማትን መልሶ የማቋቋምና ስራችን አቅማችን በፈቀደ ሁሉ እነዚህን የወድመው ጤና ተቋማት ወደ አገረቡበትን ሁኔታ የድርሻችንን ለመወጣት ስራዎች ለመጀመር እንቅስቃሴ ላይ እንገኛለን። እነዚሁም የጤና ተቋማት በዚህ በአንድ አመት ውስጥ እንደ ሞከር ነው ሁሉ የሚያስፈልጋቸውን የሕክምና መሳሪያዎች እና የሕክምና ግብአቶች እንዲሟሉላቸው፣ በዛም የጀመርናቸውን ስራዎች አጠናክረን እንቀጥላለን። እንዲሁም የሕክምና ተቋማትን ግንባታ በተመለከተ አንደርሰርቭድ የሆኑ ኮሚኒቲዎች የሕክምና አገልግሎት ማግኘት የማይችሉ ከፍለው መታከም ማይችሉ አቅማቸው ያልፈቀደ ሰዎች ሊታከሙባቸው የሚችሉ የህክምና ኢንስቲትዩሽንስ ተቋማትን የመገንባትና የማስፋፋት እቅድ አለን። ለዚህም ሪፈራል የሚሆን ሜዲካል ሆስፒታል ግንባታ ከእቅዳችን ውስጥ አንዱ ነው። እንዲሁም እነዚህ አንደር ሰርቪስ ኮሚኒቲ ከምንላቸው የህክምና ተደራሽ ያልሆኑባቸው ቦታዎች ከህክምና ቦታ የራቁ የለየናቸው ቦታዎች እንደ ገዳማት አይነት ቦታዎች የራሳቸው የሆነ ክሊኒኮች፣ የህክምና ተቋማት እንዲኖራቸው በገዳማት ዙሪያ የጤና ተቋማት ምስራ ላይ በዛም የጀመርናቸው ስራዎች አሉ። እነሱን ስራዎች አጠናቅና እንቀጥላለን። በእቅዳችን መሰረት በኢትዮጵያ ውስጥ የሚገኙት ገዳማት ሁሉ የራሳቸው ክሊኒክ እንዲኖራቸው እቅድ አለን። ሌላው እንዲሁም በከተማ ውስጥም በከተማ ዙሪያም የሚገኙ ብዙ የሕክምና አገልግሎት ተጠቃሚ ያልሆኑ የህብረተሰብ ክፍሎችን ተጠቃሚ ሊያደርግ የሚችሉ ሞባይል የሆኑ የተንቀሳቃሽ ክሊኒኮች፣ ሞባይል ክሊኒክስ እንዲሁም ሜዲካል ቴንት በማዘጋጀት ይህንን የሕክምና አገልግሎት የሰውን ልጅ ዘርን፣ ሃይማኖትን፣ ብሔርን፣ ማንኛውንም ነገር ሳይገድብ ለሁሉም የሰው ልጅ ሁሉ ይህንን የሕክምና አገልግሎት ተደራሹ የሚሆንበትን መንገድ ለማመቻቸት የዚህ እቅዶቻችን ውስጥ ያሉ ናቸው። ሌሎችም ከከፍተኛ ትምህርት ተቋማት ጋር ጠንካራ ትስስር በመፍጠር በኢትዮጵያ የሚገኙ በህክምና በጤና ዘርፍ ያሉ ተማሪዎችን የተለያዩ ስኮላርሺፕ እና ሜንተርሺፕ አገልግሎት የሚያገኙበት ሁኔታ አቅደናል። የጀመርናቸውን የህክምና ጉዞዎች በማጠናከር በውጭም የሚገኙትን የጤና ባለሙያዎች በተለያየ ስፔሻሊቲ አገር ቤት ሂደው ኮንትሪቢዩት ማድረግ የሚችሉ ባለሙያዎችን በማስተባበር ቀጣይነት ያለው የህክምና ሜዲካል ሚሽንስ የመቀጠል እቅላለን። የጤና ተቋማትን አቅም በተቻለ መልኩ አጠናክረን አገልግሎታችን ለማስፋት፣ ኮምፓሽኔት ኬር አክብሮትና ትህትና ያለው አገልግሎት ለሁሉም የሰው ልጆች ተደራሽ እንዲሆኑ በዚህ ዙሪያ ሰፊ ስራዎችን ለመስራት አቅደናል። በጣም አመሰግናለሁ ዶክተር ያሬድ ተረፈና ዶክተር ግሩም ከተማ የኢትዮጵያ ኦርቶዶክስ ተዋሕዶ የህክምና ማህበርን ሰብአዊ እንቅስቃሴዎች አስመልክታችሁ አጥር ያለ ማብራሪያና መግለጫ ስለሰጣችሁን በእጅጉ አመሰግናለሁ። በዚህ ጉዳይ ላይ የምናደርገው ውይይት የመጨረሻ እንደማይሆን አስባለሁ። ለወደፊቱ በሚኖረን ጊዜም የተለያዩ መርሃ ግብሮችንና ሁኔታዎችን እያመቻቸን በመሰል ዘርፍ ላይ እንደምንወያይ፣ እንደምንነጋገር ተስፋ አድርጋለሁ። ለአሁኑ ግን ውድ ጊዜያችሁን ሰውታችሁ አብራችሁን ስለቆያችሁ በእጅጉ አመስጋኝ ነኝ። መልካም ቀን ይሁንላችሁ። እኛም እናመሰግናለን። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ አብራችሁ ስለሆናችሁ በእጅጉ እናመሰግናለን። ትናንት ኢትዮጵያ 2023 የአፍሪካ ዋንጫ ለመሳተፍ የሚያበቁ ውድድሮችን ስታከናውን ነበረ። በዚህ ሰሞን ትናንት ማከናውናለች። ትናንት ከግብፅ አቻዋ ጋር በሉሉወንጌ ማላዊ ጨዋታ አድርጋ ሁለት ለዜሮ በሆነ ውጤት ታሸንፋለች። የብሔራዊ ቡድኑ ድል በኢትዮጵያውያን ዘንድ ለየት ያለ ስሜት ትፈጥረዋል። ለምን ይሄ የሆነና ሌሎች ነገሮችን ለመነጋገር ከስፖርት ጋዜጠኛውና ግማቸው ከስፖርት ጋዜጠኛውና ተንታኙ ግርማቸው ከበደ ጋራ አጠር ያለ ቆይታ አደርጋለሁ። ግርማቸው እንደምን አመሸህ? ኢትዮጵያ ውስጥ አሁን ወደ ምሽቱ እየተጠጋ ነው ብዬ ነው። እንዴት አምሽተሃል? እንዴት ነህ? ሀብታሙ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ትናንት የኢትዮጵያ የኢትዮጵያ ድል ለየት ባለ ሁኔታ እንግዲህ በኢትዮጵያውያን ዘንድ በተለይ በማህበራዊ መገናኛዎች ላይ ደምቆ እየተዘከረና እየተነሳ እየተወሳ ይገኛል። ይሄ ድል ልዩ የሆነበት ምክንያቱ ምንድን ነው ብለህ ታስባለህ? ምክንያቶቹ የተለያዩ ናቸው። እግር ኳሳዊ የሆነው ንጹህ እግር ኳሳዊ የሆነው ምክንያት አለ። ከዛ ውጪ ደግሞ ኢትዮጵያና ግብጽ ያላቸው ይሄ ታሪካዊ ግንኙነት አለ። አሁን ከአባይ ግድብ ጋር በተገናኘ ደግሞ ባለፉት ጥቂት ዓመታት የተፈጠሩት ሁናቴዎች አሉና እነዚህ ነገሮች ሲደመሩ ነው ስሜቱን በጣም የተለየ እንዲሆን ያደረገው። እግር ኳሳዊ ምክንያቱን የምንመለከት ከሆነ በኢትዮጵያ ብሔራዊ ቡድን እና በግብጽ ብሔራዊ ቡድን መካከል የሚደረግ ጨዋታ ለእኔ የዳዊት እና ጎልያድ ያክል ነው። እንግዲህ ባለፉት ሰባት አስርት ዓመታት አካባቢ ከአስራ ስድስት ጊዜ ተገናኝተዋል ሁለቱ ቡድኖች ከትላንት በፊት ነገር ግን አስራ አንዱን ያሸነፈችው ግብጽ ነች። ሶስቴ ብቻ ናቸው የተለያዩት የኢትዮጵያ ብሔራዊ ቡድን ሁለቴ ብቻ ነበር ያሸነፈው ሁለት ጎል እና ከዛ በላይ ያገባ የኢትዮጵያ ብሔራዊ ቡድን እስከ ትላንት ድረስ አንድ ብቻ ነበረ። ከዛ ውጪ ደግሞ ሁለቱ ሀገራት በፊፋ የዓለም አቀፍ የእግር ኳስ አስተዳዳሪ የወርሃዊ የብሔራዊ ቡድኖች ደረጃ ግን ሰላሳ ሁለተኛ ነች ያለችው፣ ኢትዮጵያ መቶ አርባኛ ነች። ስለዚህ እነዚህ ልዩነቶች ካሰብካቸው የትላንትናው ጨዋታ ግብጽ በቀላሉ የምታሸንፈው ጨዋታ ይመስል ነበረ በብዙ መለኪያዎች። ነገር ግን ያልሆነም የኢትዮጵያ ብሔራዊ ቡድን ስላሸነፈ እነዚህ እግር ኳሳዊ ምክንያቶች ብቻ ድሉን የበለቀ የተለየ እንዲሆን አድርጎታል። ከዚህ ውጪ ደግሞ ከሰሜን አፍሪካ ቡድኖች ጋር የምናደርጋቸው ጨዋታዎች በሙሉ የኢትዮጵያ ብሔርም ሆነ ክለቦችም ሆነ በወጣትና ታዳጊ ብሔራዊ ቡድኖቻችንም ሆነ የምናደርጋቸው ጨዋታዎች በሙሉ እጅግ በከፍተኛ የጎል ልዩነት በሰሜን አፍሪካዎቹ ድል የሚጠናቀቁ ነበሩ። እና እነዚህ ሁሉ ነገሮች በእግር ኳስ በተወሰነ መልኩም ቢሆን የበታችነት ስሜት እንዲኖረን ያደረገ ይመስለኛል። እና የፕላንቲናው ድል ይሄንን ነገር በተወሰነ መልኩ የቀየረ አዲስ ጅማሬ ይመስላል። ድሉ ብቻ አይደለም፣ ድሉ የተገኘበት መንገድም የተጫዋቾቹን ስነ ልቦና ከማሳደግ ባለፈ እግር ኳሳችንን በተለየ መንገድ እንድናየው የሚያደርግም ነው። በተለይ አሁን ከትላንትናው ጨዋታ በፊት ማህበራዊ ሚዲያዎች ላይ ተመልክተ ከሆነ ሀብታሙ ቀልዶች ነበሩ። በተጫዋቾች ላይ ስለሚገቡብን የጎል መጠኖች ነበር አንዳንድ ቦታዎች ላይ ወሬው። ነገር ግን ከድሉ በኋላ እነዚህ ሁሉ ነገሮች ተቀይረው ማድረግ እንችላለን ለካ፣ ማሸነፍ እንችላለን ለካ የሚል እምነት እንዲያሳድር አድርጓል። ያ ስሜት ትላንትና አዲስ አበባ ጎዳናዎች ላይ በመኪና ጥሩምባዎች እንዲነፋ አድርጎት በከፍተኛ ጩኸት ከተማዋ ትንሽ ደብለቅለቅ ብላ ነበር እና እግር ኳሳዊ ምክንያቱ ይሄ ነው። ምናልባት ሌሎች የታሪካዊ ግንኙነት ግንኙነቶቻችንንም በደንብ ማስተዋል ያለብን ይመስለኛል። እንደምታውቀው በአስራ ዘጠነኛው ክፍለ ዘመን ጦርነት ላይ ነበርን፣ ሁለት ጊዜ ያውም በአጼ ዮሐንስ ዘመን መንግስት ጊዜ። ከዚህ በተጨማሪ ደግሞ አሁን አባይን ግድብ ጋር ተያይዞ እጅግ በጣም ከፍተኛ ውት ያለበት ጊዜ ነው አሁን። ስለዚህ እግር ኳስ ብቻ አይደለም። የትላንትናው ጨዋታ የነበረው ከንጹህ እግር ኳስነት ያልፋል። ምልክቱ፣ አንደምታው የሚፈጥሩ ስሜት ከንጹህ የእግር ኳስ ጨዋታ ያልፋልና የተለየ ትርጉም የያዘ ጨዋታ ነበር። ስለዚህ በሌሎች መስኮችም ማድረግ እንችላለን የሚል ስሜትን የሚፈጥር ጨዋታ ነበር ለብዙ ሰው ድሎ ይሄ ይሄ ይመስለኛል ትልቅ ስሜትን እንዲፈጥር ያደረገው ከዛ ውጪ ደግሞ ያለንበትንም ጊዜ በደንብ ማሰብ የሚያስፈልግ ይመስለኛል። ግጭቶች ላይ ነው ያለነው በሀያ ሀያ አንድ ብቻ እንግዲህ ዓለም አቀፍ ድንስስ የሚያወጡት መረጃ መሰረት አምስት ነጥብ አንድ ሚሊየን ህዝብ በላይ የተፈናቀለበት ሀገር ነው ያለነው። በአንድ ሀገር እዚህ አይነት ከፍተኛ ቁጥር ያለው የሀገር ውስጥ ተፈናቃይ ተመዝግቦ አይታወቅም እስካሁን ድረስ። በርካታ ግጭቶች አሉ፣ የኑሮ ውድነት አለ። ትንሽ የህዝቡ ስሜት ትንቀዝቀዝ ያለበት ጊዜ ላይ ነው። የህዝቡ ፊት ላይ ጭንቀት አለ፣ አንዳንድ ነገሮች ላይ ተስፋ መቁረጥ ስሜት አለ። እነዚህ ነገሮች ባሉበት ጊዜ እንደዚህ አይነት ታሪካዊ ተቀናቃይ ላይ ድል ማስመዝገብ ለትንሽ ደቂቃም ቢሆን፣ ለትንሽ ጊዜም ቢሆን፣ ለሰዓታትም ቢሆን የሰው ፊት ላይ ፈገግታ እንዲጨር በስታ የተሞላ ፊት እንዲታይ ያደርጋልና። ይሄ ደግሞ በዋጋ ምትሰም ነው፣ አይደለም አይደል? ሀብታሙ ምክንያቱ የተለየ ደስታ ነው። ለትንሽ ጊዜ ጭንቀትን መርሻ ነው። እግር ኳስ እንደምታውቀው ከእለት ተዕለት ኑሮ ከጭንቀቱ፣ ከሐዘኑ፣ ከቁዘማ መውጫህ ነው እግር ኳስ። ስለዚህ ድል ማድረጉ ማድረጉ የኢትዮጵያ ብሔራዊ ቡድን እነዚህን ነገሮች ለተወሰነ ደቂቃም ቢሆን እንድንረሳ ያደረገ ይመስለኛል። አብዛኛው ሰው ይሄ ተሰማ ይመስለኛል። እግር ኳስ ራሱ የማይከታተለው ሰው ማለት ነው። ግርማቸው እንደው ወደ ስፖርቱ ደግሞ ወደ ስፖርቱ ይዘት እንመለስና አሁን ኢትዮጵያ በአይቨሪ ኮስት ለሚደረገው የ2023 የአፍሪካ ዋንጫ ለመሳተፍ የአሁኑ ድል በምን መልኩ ነው የሚጠቅማት? ይህን ድል ለማረጋገጥ የሚቀራት የቤት ስራስ ምንድን ነው የሚለውም ተከታይ ጥያቄ ነው። አሁን እንግዲህ የትላንትናው ድል ተከትሎ የኢትዮጵያ ብሔራዊ ቡድን የምድቡን መምራት ጀምሯል። እንግዲህ ይሄ ምድብ በጣም ከባድ ምድብ ነው ለኢትዮጵያ ብሔራዊ ቡድን። የግብፅ፣ የጊኒና ማላዊ ሁሉም ከኛ የተሻሉ ብሔራዊ ቡድኖች ናቸው። ከኛ የተሻለ ግምት አፍሪካ ዋንጫ ለመግባቱም ከብሔራዊ ቡድን ከኢትዮጵያ ብሔራዊ ቡድን የተሻለ ግምትም የተሰጣቸው ቡድኖች ናቸው። ስለዚህ የትላንትናው ግብፅ ላይ ብሔራዊ ቡድን ያስመዘገበው ድል እንግዲህ ማሰብ ያለብን በስደት ያለ ቡድን ነው። በአፍሪካ እግር ኳስ አስተዳዳሪ ካፍ መመዘኛዎች መሰረት መመዘኛ የሚያሟላ ስቴዲየም ስለሌለም ብሔራዊ ቡድኑ ከሀገር ውጭ ነው የተጫወተ ያለው በሜዳው የሚያደርጋቸውን ጨዋታዎች እና ማሸነፉ ለቀጣይ ጨዋታዎች ትልቅ የስለልቦና ፍቅ ስላለ ተጫዋቾቹ ሌሎቹንም ቡድኖች ማሸነፍ እንዲችሉ እንዲያምኑ ያደርጋቸዋል። ከዛ ውጭ ደግሞ በመጀመሪያው ጨዋታ በማላዊ የተሸነፉበት መንገድ ትንሽ ተጠብቆ ስለነበር ብሔራዊ ቡድኑ አንገት የሚያስደፋ ሊመስል የሚችል ነበር እና ከዛ ወጥተው ነው ያሸነፉ ይህንን ጨዋታ። ስለዚህ በቀላሉ ሌሎችንም ጨዋታዎች በሙሉ የስነ ልቦና ለማሸነፍ እንዲችሉ የሚያነሳሳ ድል ነው። ከዚህ በተጨማሪ ደግሞ ምንም እንኳ ከሜዳ ውጭ የተደረገ ጨዋታ ቢሆንም በፊት በፊት ከሜዳ ውጭ ብሔራዊ ቡድኑ ሲወጣ በትንሽ ጎል ሸንፎ ሲሆን የሚል ጥያቄ ይነሳ ነበር። አሁን ግን ከሜዳ ውጭ መፎካከል የሚችል ብሔራዊ ቡድን እንደሆነ ያሳዩበት ጨዋታ ስለሆነ ለቀጣዩ የአፍሪካ የአይቮሪ ኮስት የአፍሪካ ዋንጫ ለማለፍ የሚያስችል ሙሉ ብቃት ያለው ቡድን እንደሆነ ተስፋ እንዳለው በደንብ የሚያሳይ ብቃት ነበር የትላንትናው የብሔራዊ ቡድኑ ብቃት አሁን ሁሉም ቡድኖች ሶስት ነጥብ ላይ ነው ያሉት በጎል ልዩነት ነው የኢትዮጵያ ብሔራዊ ቡድን ጀመር ያለው ደረጃውን ስለዚህ ከዚህ በኋላ ቀጥሎ መስከረም ላይ ከጊኒ ጋር ስበርስ የሚደረጉት ሁለቱ ጨዋታዎች እጅግ በጣም ወሳኝ ጨዋታዎች ናቸው። የሁለቱ ጨዋታዎችን በትኬት የሚያጠናቅቅ ከሆነ ወደ አፍሪካ ዋንጫው ትኬት ለመቁረጥ የሚዘጋጅ ቡድን ይሆናል ማለት ነው። እጅግ በጣም አመሰግናለሁ ግርማቸው። እንግዲህ የኢትዮጵያን የትናንት ድል አስመልክተህ እንዲሁም ደግሞ በተመልካቾች በመላ ኢትዮጵያውያን ዘንድ ያለውን አንድምታን አስመልክተህ ለሰጠኝ ማብራሪያና ጠቃሚ መረጃ በእጅጉ አመሰግናለሁ። መልካም ምሽት ይሁንልህ። በሌሎች ጉዳዮች እንደምንገናኝ አስባለሁ። መልካም ምሽት ይሁንልህ። አመሰግናለሁ። መልካም ጊዜ ሀብታሙ። ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ ሲቀርብላችሁ የነበረ ወጣት ፍሎ የሚያተኩር ልዩ መርሃ ግብር ነው። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሳስተናግዳቸው ያመሸሁት ሀብታሙ ስዩም በድምፅና በምስል ቅንብሮ ደግሞ ኤልያስ አስማረ አብሮ ነበረ። መልካም ምሽት፣ መልካም የሳምንት ማብቂያ ይሁንላችሁ። ደህና እደሩ።